የኢትዮጵያ መንግስት በተቃውሞዎቹ ወቅት ተፈጸሙ የተባሉ የሰብአዊ መብቶች ጥሰቶችን ሙሉ በሙሉ እንዲያጣራ ወይም ለአህጎራዊና አለም አቀፋዊ ድርጅቶች ያልተገደበ የማጣራት ፈቃድ እንዲሰጥ የአፍሪቃ የሰብአዊና የህዝቦች መብቶች ኮሚሽን ጥሪ አቀረበ። በእነዚህ የተቃውሞ እንቅስቃሴዎችና ግጭቶች ወቅት ጉዳት የደረሰባቸው የተሟላ ካሳና ማቋቋሚያ ማግኘታቸውን እንዲያረጋግጥም ኮሚሽኑ ጠይቋል። የኢትዮጵያ መንግስት በሰጠው ምላሽ አህጉራዊም ሆነ ዓለም አቀፋዊ ቡድኖች እንደማይጋበዙ ይፋ አድርጓል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል። አፍሪካ የሰብአዊና የህዝቦች መብት ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ በመሰል ዓለም አቀፍ ተቋማት የቀረቡ ጥሪዎችን የደገመ ያጠናከረ ነው። ኮሚሽኑ ያለው መልክዓምድራዊ ቅርበትና ከኢትዮጵያ መንግስት ጋር ያለው ግንኙነት ግን ለዚህ መግለጫ የበለጠ ክብደት የሚሰጥ ነው። የአፍሪካን የሰብአዊና የህዝቦች መብት ድንጋጌ ተግባራዊነት ለመከታተል እንደ አውሮፓውያን አቆጣጠር በ1987 የተቋቋመው ይህ ኮሚሽን በተለይ የአህጉሪቱን አገራትና መንግስታት መሰረት አድርጎ የሚንቀሳቀስ ነው። ድንጋጌውን ከፈረሙት አንዱ ደግሞ የኢትዮጵያ መንግስት ነው። እናም ኮሚሽኑ የኢትዮጵያ መንግስት ከዚህ አንጻር ግዴታውን እንዲወጣ ጥሪ አቅርቧል። ባለፉት ወራት በኢትዮጵያ በተካሄዱ የተቃውሞ እንቅስቃሴዎች በመቶዎች የሚቆጠሩ መገደላቸውን ሌሎች ደግሞ መደብደባቸውንና መታሰራቸውን የተመለከቱ ሪፖርቶች እንደደረሱት አስታውሷል። ዜጎች ማህበራዊ መገናኛዎችን እንዳይጠቀሙ ለማድረግ መንግስት ለ48 ሰዓታት የኢንተርኔት አገልግሎት መዝጋቱ ከደረሱት ሪፖርቶች አንዱ መሆኑንም አመልክቷል። ቀድሞ የኢትዮጵያ የሰብአዊ መብት ጉባኤ ይባል የነበረውና አሁን የሰብአዊ መብት ጉባኤ ወይም ሰመጉ የሚባለው ድርጅት አጣሪዎች መታሰራቸውንም ጠቅሷል። በተለያዩ ድርጅቶች የተጠቀሱ ሌሎች የሰብአዊ መብት ጥሰቶችንም ዘርዝሯል። እነዚህ ሪፖርቶች እውነት መሆናቸው ከተረጋገጠ ደግሞ የኢትዮጵያ መንግስት የአፍሪካ የሰብአዊና የሕዝቦች መብት ድንጋጌን አስር አንቀጾች መጣሱን እንደሚያመለክቱ አስታውቋል። ይህንን የማጣራት ስራዎች መሰራት እንዳለባቸውም አሳስቧል። በዚህም መሰረት መንግስት ተፈጸሙ የተባሉ ጥሰቶችን ሙሉ በሙሉ እንዲያጣራ አሊያም ለኮሚሽኑ እና ለሌሎች ዓለም አቀፍ የሰብአዊ መብት ተቋማት ሙሉ የማጣራት ፈቃድ እንዲሰጥ ጥሪ አቅርቧል። በዚህ ላይ ምላሽ የሰጡት በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር መሀመድ ሰይድ የውጭ ተቋማት ለማጣራት ተግባር እንደማይጋበዙ ግልጽ አድርገዋል። የሰብአዊ መብት ጥሰቶች መፈጸም አለመፈጸማቸው ያልተመጣጠነ የኃይል እርምጃ መወሰድ ስላለመወሰዱ የሀገራችንን ህገ መንግስትና ሀገራችን የተፈራረመቻቸውን አጠቃላይ ዓለም አቀፍ ህጎችን መሰረት በማድረግ ማጣራት የሚችል እንደ ሀገር ገለልተኛ ተቋም ጭምር ነው። እንደ ሀገር ያለንና የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ቀደምም ግራስሩቱ ላይ ወርዶ በማጣራት በመፈተሽ ፋክቶችን ያወጣበት ሁኔታ ነው ያለው። ምንድን ነው መሬት ላይ የሆነው? ምንድን ነው መሬት ላይ የተፈጸመው መነሻው ምን ነበረ በሚልም ጭምር በማየት በመንግስት ወይም በጸጥታ ሀይሉ በኩል የነበሩ ክፍተቶች ምንድን ናቸው፣ የተለያዩ ሁከቶች ደግሞ ሲነሱ ሁከቱን ያነሱ አካላትም ጭምር የሚወስዷቸው ኃላፊነቶች ምንድን ናቸው በሚል ገለልተኛ በሆነ መልክል ይሄ ነው ሳይል ያ ነው ሳይል በተጨባጭ ችግሮችን አውጥቶ ህዝብን ማዕከል በማድረግ ህገ መንግስቱን ማዕከል በማድረግ ያየበት ሁኔታ ነው ያለውና እንደ ሀገር ስናይ እንግዲህ በተጨባጭ ሀገራዊ ተሞክሮ አለ ማለት ነው። ኮሚሽኑ ከጠየቃቸው ነገሮች መካከል የታሰሩ ፍትህ እንዲያገኙ ተጠቂዎቹና ቤተሰቦቻቸውም ካሳን ጨምሮ የተለያዩ እንክብካቤዎች እንዲደረጉላቸው ይጠይቃል። ዜጎችን የዜጎች አያያዝን በተመለከተ በህግና ህግንን መሰረት ባደረገ መልኩ ነው የሚሆነው። በወንጀል ውስጥ የገባ በጥፋት ውስጥ የገባ ሆም ብሎ ራሱን ወንጀል ውስጥ የከተተ ካለ ህግ በሚለው መሰረት በህግ የሚዳኝ ነው የሚሆነው። ከዛ ውጭ ደግሞ የህገ መንግስቱን ድንጋጌዎች በመጠቀም ቅሬታውን የገለጸ አካል ይሄ ህገ መንግስታዊ መብቱ ነው፣ ህግ የሚፈቅድለት ነው በዚህ ረገድ ሰብአዊና ዲሞክራሲያዊ መብቱ የሚጠበቅበት ሁኔታ ነው የሚኖረው ና በዛ ደረጃ ህግ በሚለው ነው ህግ በሚፈቅደው መሰረት ነው የሚፈጸመው ሁሉም ነገር የሚ በኢትዮጵያ በተካሄዱ የተቃውሞ ሰልፎች ምክንያት ተፈጸሙ የተባሉ የመብት ጥሰቶች በገለልተኛ አካል እንዲጣሩ ቀደም ሲል የቀረቡ ጥሪዎችም ተመሳሳይ ምላሽ ነው ያገኙት። ጉዳዩ በኢትዮጵያ የሰብአዊ መብት ኮሚሽን ሊጣራ እንደሚችል የሚገልጹ ተቃዋሚዎች ግን የኢትዮጵያ የሰብአዊ መብት ኮሚሽን ገለልተኛ ያልሆነና የመንግስትን ስም ለመጠበቅ የሚሰራ መሆኑን ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ